sagantaa afaan የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በየቀኑ ከሚ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ጥያቄ መንደርደር ለገዛ ራሶ ቃል ገብተው መጠበቅ ያዳገቱት ቃል ይኖር ይሆን? ብዙዎቻችን ብዙ ጊዜ የማንጠብቀው ያን ለገዛ ራሳችን የገባ ነውን ቃል ነው ይላሉ አንዳንድ ጥናቶች። እነኝህኞቹ ታዲያ አብዝቶ የተሳካላቸው ይመስላሉ። ብርቱ ፈተና ሲገጥም ፈተናው በሚጠይቀው ብርታት ጠቃሚ ነገሮችን ለማድረግ ቁርጠኛ ሆነው የተሰለፉ

የኢትዮጵያውን እና የአሜሪካውን ማህበረሰብ በማስተባበር ወደ ሰባት ሚዲያ ገለጻው ሰጠን። ሶስት ሳምንት ውስጥ ሁለት መቶ አምሳ ሺ ዶላር ሬዝ ለማት ችለናል። አንድ ቃል አለ፣ ኢትዮጵያዊ ጨዋነት የሚባል ነገር አለ። በነገራችን ላይ ዲሞክራሲ እንላለን። ዲሞክራሲ ውስጥ ጨዋነት ከሌለ አይበጀንም። ካፒታሊዝም ይባላል። እዛ ውስጥ ጨዋነት ከሌለ አይበጅም። ያ ኢትዮጵያዊ ቀመምና መድኃኒት ነው። እና አለማየሁ ሲተናግረው እንደ ከሰማሁ ትንሽ የሚመስል ግን ትልቅ ተጽዕኖ ያለው ነገር የዲሲና የአጎራባቾቹ የሜሪላንድና ቨርጂኒያ ክፍለ ግዛቶች ነዋሪዎች አቶ ጥበቡ አሰፋ፣ ዶክተር ጌብ ሀምዳ፣ እንዲሁም አቶ አለማየሁ መኳንንት ታረቄና አብረውን ያመሻሉ። የኮቪድ-19 ፈተናዎች፣ የህይወት መንገዶቻችን፣ የዛሬው ገጠመኞች ሞክሮቻችንና አረዳዳችን ነጋችንን በሆነ መንገድ ይቃኙት ይሆን በሚል ላነሳ ናቸው ጥያቄዎች። ከሁለት አድማጮቻችን የተላኩ መልእክቶች ደርሰውናል፣ ጊዜም ይዘንላቸዋል። አዲስ አበባው መስኮት ሲከፈትም ንጉሴ አክልሉ በታሪክ ማስታወሻው መልከት የሚያደርገው እየተገባደደ ያለው የወርሃ ግንቦት አንድ ገጠመኝ ይዞ መሰንበቻውን በመላዋ ዩናይት ስቴትስ እና በዓለም ዙሪያ የተቀጣጠሉት የተቃውሞ እንቅስቃሴዎች ከዜናም ከዕለት ተዕለት ዘገባነትም ያለፉ ይመስላሉ። እሁድ ግንቦት 30 2012 ዓ ም ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ እመለሳለሁ። እንዳትሄዱ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ባለፉት 24 ሰዓታት ለ6092 ሰዎች በተደረገው የላብራቶሪ ምርመራ 86 ሰዎች የኮሮና ቫይረስ እንደተገኘባቸው በኢትዮጵያ ጤና ሚኒስቴር አማካኝነት በየዕለቱ የሚወጣው ዕለታዊ የኮቪድ-19 መረጃ አመለከተ። ከዚህ ቀደም በኤካ ኮተቤ ሆስፒታል ውስጥ በሕክምና ላይ ያሉ ልጃቸውን በሰላም የተገላገሉ እናትን ጨምሮ ሰባት ሰዎች ደግሞ ህይወታቸው ማለፉ ታውቋል። ሟቾቹ አራት ሴቶችና ሶስት ወንዶች ሲሆኑ ሶስቱ በሕክምና ላይ የነበሩ፣ ቀሪዎቹ አራቱ ደግሞ ህይወታቸው ካለፈ በኋላ ቫይረሱ እንደነበረባቸው በአስክሬን ምርመራ እየተረጋገጠ መሆናቸውን ሚኒስቴር መስሪያ ቤቱ አስታውቋል። ኮቪድ-19 ኢትዮጵያ ውስጥ መሰራጨት ከጀመረ ጀምሮ 27 ሰዎች ህይወታቸው ሰዎቻቸው አልፏል። እስካሁን ለ142000 ሰዎች ምርመራ ተደርጎም 2020 ሰዎች ኮሮና ቫይረስ ተገኝቶባቸዋል። በዛሬው የጤና ሚኒስቴር ሪፖርት መሰረት ቫይረሱ የተገኘባቸው ሰዎች ከ7 ዓመት እስከ 82 ዓመት የእድሜ ክልል ውስጥ የሚገኙ 51 ወንዶችና 31 ሴቶች ሲሆኑ 66 ሰዎች ከአዲስ አበባ፣ 7 ከኦሮሚያ፣ 7 ከትግራይ፣ አራት ከደቡብ፣ አንድ ከአማራ እንዲሁም አንድ ሰው ከድሬዳዋ ከተማ ናቸው። ብሏል ሚኒስቴር መስሪያ ቤቱ ኮሮና ቫይረስ በዓለም አቀፍ ደረጃ የሚገኝበትን ሁኔታ ወደሚነግረን ዘገባ ስንሻገር ደግሞ ላቲን አሜሪካ በተለይ ብራዚልና ሜክሲኮ በኮሮና ቫይረስ የሚያዙና ና ህይወታቸውን የሚያጡ ሰዎች ቁጥር እየጨመረባቸው ይገኛል። በአጠቃላይ በላቲን አሜሪካ እስካሁን አንድ ነጥብ ሁለት ሚሊዮን ሰዎች በኮሮና ቫይረስ ተይዘዋል ስልሳ ሺህ ሰዎች ደግሞ ሕይወታቸው አልፏል። በቫይረሱ ምክንያት በመላው ዓለም የሞቱ ሰዎች ቁጥር ወደ አራት መቶ ሺህ እየተጠጋ ነው። የዛሬ ጠዋቱ እለታዊ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት 399 ሺህ 845 ሰዎች በቫይረሱ መያዛቸው ታውቋል። ከዚህ ቁጥር ውስጥ በከፍተኛ ሁኔታ ይበልጥ የተጎዳቸው ዩናይትድ ስቴትስ ስትሆን 109 ሺህ ዜጎች ሕይወታቸውን በቫይረሱ አተውባታል አጥተውባታል 1.9 ሚሊዮን ሰዎች ደግሞ በቫይረሱ ተይዘዋል። ብራዚል 672000 ሰዎች በኮሮና ቫይረስ በመያዛቸው ከዩናይትድ ስቴትስ ቀጥላ ሁለተኛ ስትሆን 35 35000 ሰዎች በመሞታቸው ደግሞ ሶስተኛ ደረጃ ላይ ትገኛለች። ከዚህ የኮቪድ-19 ዜና ሳንወጣ ዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም በኮቪድ ምክንያት ድንበር በመዘጋቱ ለሶስት ወራት በኒጀር ከእንቅስቃሴ ተገድበው የነበሩ የማሊ ስደተኞችን ማጓጓዝ ቻልኩ ብሏል። በሳምንቱ መጀመሪያ ላይ ናኤም እና አጋዴዝ በተባሉ ሁለት የድርጅቱ የስደተኛ ማቆያ ጣቢያዎች ውስጥ ለመጓጓዝ ሲጠባበቁ የነበሩ 179 ስደተኞችን ሊያጓጉዝ መቻሉን አስታውቋል። ባለፉት ሁለት ሳምንታት ውስጥ ደግሞ ከኒጀር አርባ ሶስት ስደተኞችን ወደ ቡርኪና ፋሶና ወደ ቤኒን መመለስ መቻሉን የድርጅቱ ቃል አቀባይ ፖሊ ዲለን ለአሜሪካ ድምጽ ተናግረዋል። በዚህ ሁኔታም አንድ ሺ አራት መቶ ስደተኞች ወደ ቦታቸው ለመመለስ እንደሚችል ተናግረዋል። በአሁኑ ሰዓት ምዕራብ አፍሪካውያን የሚበዙበት ሰላሳ ሺ ስደተኞች በኮሮና ቫይረስ ምክንያት ድንበሮች በመዘጋታቸው ድንበር አቋርጠው ወደ የቤታቸው መሄድ መቸገራቸውን አስታ ታውቋል አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በፖሊስ ቁጥጥር ስር ሆኖ ሕይወቱ ያለፈው የ46 አመቱ ጥቁር አሜሪካዊው ጆርጅ ፍሎይድ ጉዳይ በመላ ዩናይትድ ስቴትስ ያቀጣጠለው ተቃውሞ ዛሬም በተለያዩ የዩናይትድ ስቴትስ ከተሞች ቀጥሏል። ይህ ተቃውሞ ከተቀሰቀሰ ሁለት ሳምንታትን ያስቆጠረ ሲሆን ወደ አደባባይ የሚወጣው ሰው ቁጥር በየቀኑ እየጨመረ ነው። ትላንት ቅዳሜ ሞቃታማ በሆነ ሆነው የአየር ሁኔታ ውስጥ ሆነው ለረጅም ሰዓታት ተቃውሟቸውን ሲያሰሙ የነበሩ ተቃዋሚዎች ለጆርጅ ፍሎይድ ፍትህ የሚጠይቁና በጥቁር አሜሪካውያን ላይ በተለያየ መንገድ በዘዴ የሚደረግ ጫና እንዲቆም የሚጠይቁ ናቸው። በተቃውሞ ላይ በዛ ያለውን ቁጥር የሚይዙት ወጣቶች ሲሆኑ ነጮች፣ አፍሪካ አሜሪካውያን፣ ኤዥያ በአጠቃላይ መላውን ዓለም የሚወክሉ ሰዎች የተገኙበት ሰልፍ ነው። ሁሉም የሚያስተጋቡት ድምጽ ፍትህ ከሌለ ሰላም የለም የጥቁር ህይወትም ዋጋ አለው የሚሉና የሚኒያፖሊስ የቀድሞ ባልደረባ ዴሬክ ሾቪን ጆርጅ ፍሎይድን በጉልበቱ አንገቱን ተጭኖት መተንፈስ አልቻልኩም ሲል ያሰማ የነበረውን ድምጽ ደጋግመው ያሰሙ ነበር። በሌላ በኩል ይህ ጸረ ዘረኝነት ተቃውሞ እንቅስቃሴ መላውን ዓለም እያዳረሰ ነው። በብዙ ሺዎች የተቆጠሩ የአደባባይ ተቃውሞዎች የታላላቆቹን የአውሮፓ ከተሞች የሮም የለንደንና የፓሪስ ጎዳናዎችን አጥለቅልቀውታል። በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞች ሮም በሚገኘው ፒፕልስ አደባባይ ወጥተው ዘረኝነት ይቁም ሲሉ ተቃውሞ አሰምተዋል። በተመሳሳይ ለንደን በሚገኘው የዩናይትድ ስቴትስ ኤምባሲ ደጃፍ ተቃውሞ ተሰምቷል ተገምቷል። በአሶሽትድ ዘገባ መሰረት ደግሞ በጀርመን 15 ሺህ ሰው ለተቃውሞ አደባባይ ተሰልፏል። ሰልፍ ከወጡት ሰዎች መካከል አንድ መቶ የሚሆኑትን ፖሊስ ማሰሩንም አስታውቋል። አድማጮች፣ ዜናው በዚያ አበቃ። ጤና ስትልኝ ክቡራትና ክቡራን የራዲዮ ምስል ታዳሚዎች እሁድ ግንቦት 30 2012 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከብድ ነኝ ሰረኛው አቀናባሪ ንጉሡ ታምሬ ነው። የራዲዮ መጽሔት ፕሮግራማችን አሁን ጀመረ። ቀደም ብዬ ለራስ ስለሚገባና አዘውትሮም ስለሚጣስ ቃል አንስቼላችሁ ነበር። ሁሉና ምርጫዎቻችን እርሱ እንኳን ለጊዜው ተመሳስሏል። መዋያና ማደሪያችን ጊዜው ደርሶ እስኪለያዩ ብቻ የውሎና የምርጫዎቻችንን ያህል ቀላል ውሳኔ ይሁን አለያም የሕይወት መንገድ ምርጫዎቻችንን ያህል የገዘፈ፣ ለምን ይሆን ለራስ የሚገባ ቃል በቀላሉ ሊጣስ አመቺ መሆኑ? ሚስጥር እርሱ ታዲያ በሌላ መጽሔት በዝርዝር የሚታይ የትኩረት ርዕስ ነው። ቀደም ብዬ ያስተዋወቅኳችሁ ሶስቱ እንግዶች የጠበቁት ቃል ግን የዛሬ ነው። ፈተና ባለበትም ቢሆን ለሚታደጉት ወገን የመቆም ውሳኔ ወደዚያ ከማምራታችን በፊት ግን ሳምንቷን ምርጥ ግጥም እናስቀድም። ሜይዴ ከወረርሽኝ ሸሽተን የምናድር ተሳቀን ህልም ቅንጦት ሆኖ ቅዠቴን ናፈቀን ሳልሰምተን ልባንን ለንጥሻ ማንተኛ፣ ፍርሃት የከበበን ሰግቶ አደርነን እኛ። ግጥም ግጥም ላፍ ምጥም እንዲሉ፣ ሜይዴይ በሚል ርዕስ በቀልድ አቀልድ ለዛ እጥር ምጥን ያለችው ባለ አራት መስመራዊ የሳምንቷ ምርጥ ግጥም የገጣሚ ሙሉቀን የአባት ስም በአጽሮት ነው የሰፈረው። የሙሉቀን ሰናት እናመሰግናለን። አድማጮች አሁን በቀጥታ ወደ ቀዳሚው ቅንብር let us all on ባህላለሁ እኔ የምታወቅበትን ሶስት ነገሮች ለመጥቀስ ያህል በሙያ ስራ ፈጣሪ የራሴን ተይሚዋለው በኮሚኒቲያችን ውስጥ በአጠቃላይ በአለማችን ቢሆን በጎ የሚሰሩት የሚጥሩ ሰዎችን ለእነሱ ኢፖዞ የመሆን እነሱን የማጉላት ስራን ያለኝ። በሶስተኛ ደረጃ ደግሞ ሰላም ከኔ ይጀምራል በሚል የጀመርኩት እንቅስቃሴ አለ። አንድ ነገር በአለም ላይ ከጠፋ ሌሎችን ከመውቀስ ራሴ ምን ማድረግ ይችላለ? የሚል ላይ ያተሰሰው ነኝ። እዚህ ዋሽንግተን ዲሲ አካባቢ ይገኛለው እና አለው እኔ ብዙ የምታወቀው በአንደኛ ደረጃ የምታወቀው ከላስ ፊቲንስ አዲስ የዓለም አቀፍ የገበያ ስልት ከልማት ጋር የተያያዘ ከባህል ጋር የተያያዘ ከኢትዮጵያ አልፎ የአፍሪካን ባህል በአሜሪካን ገበያ ላይ አንጸባርቆ ለአፍሪካ ምርቶች ገበያ ዘርግቶ ደግሞ ተጠቃሚ እንዲሆኑ የአፍሪካን አምራቾች የኢንቨስትመንት ኦፖርቹኒቲ የሚሰጥ አዲስ የገበያ ስልት እርስ ላይ ለማድረግ በቡና ላይ ዘርግተን ያን ለማስተዋወቅና ህዝቡንም ካፕቸር ለማድረግ ኢንፍራስትራክቸሩን ለመዘርግ ፖሊሲ ሰፖርት ለማድረግ እኔ ባለቤቴና ጓደኞቼ ብዙ ቀና ደፋ ብለናል። ነው የምታወቀው። ግን ባጭሩ ራሴን የሾምኩ የአፍሪካ የባህልና የኢኮኖሚ አምባሳደር ነኝ። ሮናዊ ሽመቶም በሌላ መንገድ የተዋወቀ ነው ትለስተኛለ እንደማስታውሰው በ2015 ገደማ ፕሬዚዳንት ባራክ ኦባማ ወደ ዋይት ሀውስ ጋብዘው የማህበረሰብ አገልግሎታቸውን ካስተዋወቋቸው ሰዎች አቶ ተበቡ አሰፋ አመሰግናለሁ። አቶ አለማየሁ አለማየሁ መኳን ታረቀ በሪ ካምፓኒ ነው። በኋላ ላይ እናነሳ ለማህበረሰብ ለሌሎችም በምሳሌነት መታየት ይችላሉ። ይልቁን አሁን ካለበት ፈታኝ ጊዜ አንፃር ምን አይነት ስራ እየተሰራ ነው? ህይወቱ እንዴት እየተኖረ ነው? ዋሽንግተን ዲሲና አካባቢ የምትኖሩ ብዙ የተቸገሩ ሰዎችን በኮሮና ቫይረስ ወረርሽኝ ታቢያ የተከሰቱ ሁኔታዎችን ተከትሎ ሰዎችን የሚረዱ ትልልቅ ስራዎች ውስጥ እየተሳተፋችሁ መሆናችሁ የጋበትኳችሁ። እስኪ ባጭሩ እየተሰሩ ያሉትን ሁኔታዎች እናስተዋል። ማህበረሰባችሁ የቱን ያህል ተጎድተዋል በምን አይነት ይዞታ ውስጥ ነው ያለው? ዶክተር ጌብ እና አቶ ጥበቡ በጋራ የምትሳተፉባቸው የተለያዩ ስብስቦች እንዳሉም ተረድቻለሁ። እስኪ ዋና ዋናውን እናንሳ። ዶክተር ጌብ ማህበረሰባችን በዚህ ወረርሽኝ እንደተቀረው አሜሪካዊ ሁሉ ለአደጋው ተጋልጧል። ህይወታቸውን ያጡ ሰዎች አሉ፣ የታመሙ አሉ። መዘጋት ምክንያት በዚህ ወረርሽኝ ጊዜ የንግድ ተቋማት በመዘጋታቸው ንግዳቸው ላይ ሲሰራ የተዳረገ ስራቸውን ያጡ ሰዎች አሉ። እነሱ ሁሉ መልሶ ለማቋቋም እጃቸውን ይዞ ለማንሳት የሚደረጉ ጥረቶች ውስጥ በንቃት ይሳተፋል። ይንገሩን ያዩዋቸውን አሉላ፣ ስለ እድሉ እንደገና አመሰግናለሁ። እስኪ ከቪኦኤ ሊጀምርና እኔ ቪኦኤን ተቃላት ወደ እግር እያዋለው ያም የሆነበትን በቅድሚያ ለማጣፈጫ ለመጀመር ያህል ተቃላት ወደ ተግባር ወይደሞ ቃላት ወደ እግር እያዋለው እና የዛሬ ሶስት ወር አሉላ እኔን ክብረት አበበ ከሚባል የጠብታ ድርጅት ባለቤት አዲስ አበባ ያለ አስታወቅ ይሄ ነበረ እና አንተ ዝግጅት ላይ ቀርቦ ከተዋወቅን በኋላ አንድ የወሰድኩት ትልቅ ነገር ምንድን ነው? ከሱ የተማርኩት ድሮ ብዙ ጽሑፎችን በ እንደያዘኝ አላቅም እና አንድ ቀን አሳስቼ በአማርኛ ስጽፍ ከአዲስ አበባ ድረስ እዚህ የሚሰማ ጭብጨባ ከክብረት ቀረበልኝ እና ያ ጭብጨባ አነቃቶ በአማርኛ ለመጻፍ በቃ ብዙ ጽሁፎችን በአማርኛ ጽሑፍ ያሉ ለኢትዮጵያ ተዛርሰዋል እና ክብረት የወሰድኩት አንድን ሰው በወቀሳ በጭቅጨቃ፣ ሳይሆን በጭብጨባ መለወጥ ይቻላል የሚል ትምህርት ወስጃለሁ እና ያንን መነሻ በማድረግ ስራዬ ሰዎች የሰሩትን ነገር ማስተዋለው እና በማህበረሰባችን ውስጥ ምን ምን እንቅስቃሴዎች አሉ ለሚለው አንደኛ በዚሁ በዋሽንግተን ዲሲ አካባቢ የሰላምና እድገት ማዕከል የሚባል በአቤል ጋሼ የሚመራ ሌሎችም እነ ማህሌት አንጎ፣ እነ ልዕልት ገሊላ፣ እነ ኡስታዝ ጀማል፣ እነ ዳዊት አላምቦ፣ እነ ካፕቴን አብይ ያሉበት ድርጅት በየሳምንቱ ቅዳሜ ቅዳሜ የተለያዩ ባለሙያዎችን እያመጣ የጤና ባለሙያ፣ የኢኮኖሚ ባለሙያ፣ የመንግስት ባለስልጣናትን፣ የሙያ በሌላ በተለያየ መስክ ያሉትን ሰዎች እያመጣ ህብረተሰቡን በማስተናገድ ላይ አለ። እንደዚሁም ደግሞ በጎ አድራጊዎችን በማሰባሰብ የቁሳቁስ እርዳታም ሆነ የሰዎችን ጥያቄ የሚመልስ ድርጅት እንዳለ አውቃለሁ። እኔ እዚያ ድርጅት ውስጥ አመራር ላይ የለውም ግን

ከማድረግ ሌላ በአካባቢ ያለው የኢትዮጵያ ኮሚኒቲ ክሬዲቱን እንዲወስድ እነሱ ግን ስራውን እየሰሩ ያርጉን ነገር በጣም አራያነት ያለው ነው እና በአጭሩ፣ በዋሽንግተን ዲሲ እና በአትላንታ የበክር በቅርብ ያየዋቸው የህብረተሰቡን ጥያቄ አንድ አንድ በመመለስ ባለሙያዎችን በማቅረብ ባለሙያ ደግሞ ሲባል ኢትዮጵያን ባለሙያዎችን ብቻ ሳይሆን የአካባቢውን ባለሙያዎች እና ባለስልጣኖች በማቅረብ የሚሰሩት አለ እና ጥበቡ ቢኖርም ብዙ ጊዜ በአሜሪካና ካሉ ባለስልጣኖች ጋር ባለው ግንኙነት እነሱ እንዲቀርቡ በማለት ሁሉም በመተባበር በርብር የሚሰሩ ስራዎችን አይቻለው። መልካም ጥያቄዎች አለው። በተጨባጭ እናንተ እየሰራችኋቸው ያሏቸው ስራዎች እየነጠቀምኩት ለውይይት እንዲቀርቡ ነው ሀሳቡ። አቶ ጥበቡ ለዶክተር ጌቢ ያነሳሁትን ጥያቄ ላንሳ። ይበልጡን ግን በማህበረሰብ ውስጥ የደረሱ ጉዳቶች የታዘቧቸውን ሰዎች በተለያየ ደረጃ መጎዳታቸው ለህመም መጋለጣቸው ህይወት ማለፉን በተለያየ ጊዜ ዘግበናል። በቅርብ የሚያውቋቸው ምናልባት የዚህን ፈተና እውንነት በርከት በቁጥርና በአሀዝ ብቻ የሚገለጽ ሳይሆን በእርግጥ በተጨባጭ ሰዎች የተጎዱበት መሆኑን መልሶ ለማቋቋም የሚደረገው ጥረት ላይም የነኚህ ሰዎች ሁኔታ ከግምት እንዲገባ እስኪ ት እንስጠው። አቶ ጥበቡ በቅርብ የሚያውቁት ሰው የተጎዳ በዚህ ህመም ሳቢያ ጉዳት የደረሰበት ቤተሰብ ምናልባት እሱን በመጥቀስ ቢጀምሩ መልካም። ጥሩ ጥያቄ ነው። መጀመሪያ ግን አቶ ጌብ ላሉት ፖይንት የሚያስቸወንኩበት በጣም የምኮረበት ኢትዮጵያዊ ድርጅት ነው። አቶ ጌጋይሳልም ዛሬ የሞንጎመሪ ካውንቲ ዲሬክተር ኦፍ ሄልት እና ሂማን ሪሶርስ ዲፓርትመንቱን ጋብዘን እያወራ ነው። በዛ ብዙ ስራዎች እየሰራ ነው። የእኛን ማህበረሰብ መሪዎች እያቀረብን የኮቪድ 19 ችግር ሁለት ዘርፍ አለ። የመጀመሪያው የጤና ጉዳቱ ነው። ጤና ጉዳቱ በማህበረሰባችን ወዲያው ተጠቂነት ላይ የደረሱ እስካሁን በዚህ ሁለት ወር ውስጥ በምኖርበት አካባቢ ተናል

የኢትዮጵያ ህብረተሰብ ብቻ ሳይሆን ከአሜሪካ ህብረተሰብ አስደግ እኔ ሜሯ እኔ የምኖርበት ከተማ ወደ ሀሲ ሰው ይኖል ዲሲ እና ቨርጂኒያ አካባቢ ያለው የኢትዮጵያውያን እና የአሜሪካውን ማህበረሰብ በማስተባበር ወደ ሰባት ሚዲያ ገለጻ አውሰትን እውቅት አሰብተነው ሳባን አውርተን በሶስት ሳምንት ውስጥ ሁለት መቶ አምሳ ሺ ዶላር ሬይዝ ለማድረግ ችለናል። ሰባችንን በማስተባበር ኢትዮጵያዊንም አሜሪካዊ ማስተባበር ዛ የመጀመሪያ እንትናችን እሱ ነበረ። በጣም የሚያሳዝን ነው። የሚያስተነግጥ ነው። ከዛ ቀጥሎ ሌላ ደግሞ አንድ ውድ ጓደኛ ወንድሜ በስራው ማቀው ቤተሰቦች እዚህ የሚያስደር አሉደሞችን በድገታተና ይሄ እንግዲህ ኢሚዲት በጤናው ዙሪያ ያጋጠሙ ችግር ነው። ከዛ በኋላ ደግሞ ያው ሲዘጋ ሁሉ ነገር በኢኮኖሚ ደግሞ በጣም ተመትቷል ህብረተሰባችን የእኛ ኢኮኖሚ ሎካል ኢኮኖሚ፣ ብዙ ቢዝነሳቻችን ተዘግተዋል።

ተቆጣጣው የየነኛ ሁለተኛው ደግሞ ችግር አሁን የምናየው የመንግስት ማሽን መልካም አመሰግናለሁ። እንዳሉት እንግዲህ ገና ሂደቱ ተጀመረ እንጂ አላበቃም። የዚህ ወረርሽኝ ጉዳት በዚህ በዩናይት ስቴትስ ቤተሰቦች ባለቁበት እንኳን ገና ጀመረ እንጂ ዳር አልደረሰምና ፈተናው ትልቅ ነው። በዚህ ሂደት ውስጥ ምን መደረግ ይችላል፣ ቶቹ ሰሩ የትኞቹ አልሰሩምን እያነሳን እንወያያለን። አቶ አለማየሁ ወደ እርሶ ልሻገር። የተሳተፉባቸውን ያደረጓቸውን ድርጊቶች ከና አጋጣሚዎቹ ማውቃቸዋሉ ስለ እነሱ አነሳለሁ። ከዚያ በፊት ግን መነሻውን እና የተጨባጭ እርስዎ የተሳተፉበትን ሌሎችን ለመርዳት የተፈጸመ ተግባር አተው እያለው እሱን ቆየት ብለን እናነሳለን። እርስዎም እንደ አቶ ጥበቡና እንደ ዶክተር ጌብ በቅርብ የሚያውቋቸው ካሉ በማህበረሰብ ውስጥ ጉዳት የደረሰባቸው በህይወት የሚሆን በጤና ችግር የገጠማቸውን ሰዎች ልብ ብለው ከነበረ እንበሱን እንደርደር አዎ በእርግጥ የማውቃቸው ታሞ ከችግር በኋላ የዳኑ የተወሰኑ ሰዎችን አውቃለሁ። መሌላው እሳቸው እንዳሉት ቅድም ው ልጇን የተገላገለች ያራፈች ሴት በዚህ አካባቢ ናቸው ያለው። ሌላው ደግሞ ው የሰፈሪ ደረገው አብሮ ከሚመጣው ጭንቀት በሚመጣበት ጊዜ በማህበረሰብ የደርሰው የጭንቀት ባሹ የስራ ህጦቱ በዛ በዙ መከራ ውስጥ ብዙ ጭንቀት ውስጥ የገቡ ሰዎች ሆኑ። እንደውም አንደርስታንድ ያደረኩት በተለይ ፕሮግራም ካረግን በኋላ መጨንጠ የምታውቀው ሪካቨር ያደረጉ ሰዎች አውቃለሁ ያገገሙ ሰዎች ተችሏቸው፣ የዳኑ ሰዎች። አቶ አለማየሁ ከእርሶ ጋር ልቀይ። ቀደም ብዬ እንደጠቆምኩት በተግባር በእያንዳንዳችሁ የተራተፋችሁባቸው የተወሰኑትን ስራዎች የመመልከት የመከታተል እድል አግኝቻለሁ። እርስዎ ከጥቂት ሳምንታት በፊት እንደ ማንኛውም በዚህ በሽታ ህብረተሰቡ ሲጠቃ እንደሚጨነቅ ሰው ያሳሰበው ስንገልጸው፣ ስለምንተዋወቅ ደውለውልኝ፣ በኢትዮጵያ በሩቅ ያለው ያሳስበናል፣ ኢትዮጵያ ከገባ በኋላ የሚፈጥረው በጣም ያስጨንቀኛል። ነገር ግን እዚህም ከፍተኛ ጉዳት እየደረሰ እና በቅርብ የምናውቃቸውን ሰዎች እንደማወቃችን ልንደርስላቸው እንሞክራለን። በቤታቸው ግን ሁሉም ሰው እንቅስቃሴ ተገብቷል። በቤት እንዲዘጋ ተብሏል እና በቤታቸው ተዘግተው ያሉ ነገር ግን የሚረዳቸው የሌላቸው በርካቶች አሉ እና ያሳስበኛል። ይሄ ሁኔታ ምን መንገድ አለ ቤት መንገድ ልረዳ እችላለሁ የሚል ከራሱ የመጣ ጥያቄ ይዘው ነው የደወሉልኝ። ያነጋገሯቸው ወገኖች እንዲረዶት ወይም ደግሞ አብረዋችሁ እንዲጠሩ በጣም የሚያስደስት ነገር መስራታችሁን ተመልክቻለሁ። እስኪ ያጋሩን፣ ምን ሆነ? ያ ቤተሰብ ሬስቶራንት ላይ ነበር የደወልልኝ ባለቤቱ። ስቲያሉላ ጋር ደወልለት ለማንኛውም ብዬ አንተ ጋር ደውዬ

አራ ምንድነው ዋናው ቁም ነገሩ እንግዲህ፣ ይህ አካባቢ ነው፣ ገና ነው፣ ሁሉም ፕሬሽ ውስጥ ነው ያለው። ሰነ ኤነርጂ ሰጥተው፣ ሌላው በሙሉ የሚነሳበትን ሁኔታ ሀይል ሰጥተው ነሳበት ነበረ፣ ፍላጎት የነበረ ያ በትልቁ ሰውት በቴድሮስ እናጣርታላችሁ፣ በሱ የነበረው ገንዘብ ተሰጥቷል። ይሄን እያደረግን ነው፣ አካፋፍሎ ለሰው በሙሉ፣ ከዛ የሰውን ለፍሶ እና የሰውን እንትን ሰው ሲሰ የሚገር ማህበረሰቡ በሙሉ እንዳለ ነው የተሳበት ዓላማው እና ተሳክቷል። በጣም ደስ ያለኝ ምክንያቱም ለሰው ለምሳሌ ማ ገንዘብ የሚያዋጣል፣ ግማሹ ቤት ነበራቸው ሰዎች ቤት ይሰጥተዋሉ፣ ራሱ ከሌሎቹ ጋር እያገናኙ ስንቱ ማህበረሰብ ረድተዋል። ፈልገው እንዳወራ ነው የሆነ የኤነርጂ ወይም ደግሞ እንትን ነበር የመረዳዳ መንፈስ ነው የመጣው መንፈሱ በጣም በትልቅ ደረጃ ብዙ በየቦታው በየኮሚኒቲናይ እየተደረገ ነገር ሆነ ነው። ትልቅ ነገር ነው። በጣም ደስ ብሎኛል። ሆነ አንድ ጊዜ ነው ስለ አሌክስ ብዙም ባንተዋወቅ እንደ በትናንትና እና በዛሬ መሀል እንደ ካረኩት መቃኘት አንድ መናገር የምፈልገው ነገር አለ። አሌክስ ፈገግ ማለት ትችላለህ፣ እንዲ ስናገር ስለአንተ ልናገር ይሄው አንድ ቃል አለ፣ ኢትዮጵያዊ ጨዋነት የሚባል ነገር አለ። በነገራችን ላይ ዲሞክራሲ እንላለን። ዲሞክራሲ ውስጥ ጨዋነት ከሌለ አይበጀንም። ካፒታሊዝም ይባላል። እዛ ውስጥ ጨዋነት ከሌለ አይበጅም። ያ ኢትዮጵያዊ ቅመምና መድኃኒት ነው እና ባለማየ ስተናግረው እንደ ከሰማሁት ትንሽ የሚመስል ግን ትልቅ ተጽዕኖ ያለው ነገር የሚሞክር ሰው እንደሆነ ይገባኛል። ያ ኢትዮጵያዊ ጨዋነት ስላለ የአገሬ ሰው እንዲሰራው እንዲሰራው ብሎ ላይናገር ይችላል ስለዚህ ያ እንዲታወቅና እኔ ግን የማቀው እንደው አንዳንድ ጊዜ የሆነ ሰውን ከሰው ጋር ብቻ አገናኝተ በሁለቱ ሰዎች መሀል ትልቅ እሳት ሊጋጋል ከቻለ ተጽዕኖ ፈጠርክ ማለት ነው። ስለዚህ አሌክስ እንደኔና እንደ ጥበቡ ስለምንተዋወቅ አብረን ስለምንሰራ እንደዛ ባይናገር እንደው ስራው ግን በጣም የላቀ ተጽዕኖ ያለው እንደሆነ መስማቴ ለመናገር ነው። ኢትዮጵያዊ ጨዋለን መድኃኒት ብያዋለሁ። ትክክል ብለዋል። በትክክል ነው የገለጹት። የጋበዝኳችሁም ሁነኛ ሊታይ የሚችል ማህበረሰብ ውስጥ ጎልቶ የወጣ ስራ በመስራታችሁ በራሳችሁ ብቻ ሳይወሰን አብረዋችሁ የሚሰሩትንም በነቃ መንፈስ የአቅማቸውን እንዲያደርጉ ማበረታታታችሁ ለሌሎችም ምሳሌ የሚሆን ስራ በመኖሩ ነው። አቶ አለማየሁ ሊገልጹ አልፈለጉትም እንጂ በገንዘብ መጠን እንኳን ያደረጉት በዚህ እንቅስቃሴ ውስጥ አምስት ሺህ ዶላር ነው ከኪሳቸው አውጥተው የሰጡት ቀላሉ። ሰዎችን በጉልበታችንም በጊዜያችንም እንረዳለን ያሉ እንደ እሳቸው ሁሉ ጥሩ መንፈስ ያላቸው ወጣቶች ናቸው። አሁን ስማቸውን እየጠቀሱ ያሉት እነ አቶ አይንዬ እና አቶ ቴዎድሮስ የለገሰ በምሳሌነቱ ወዲያውኑ ነው ሌሎችን ያበረታታው አቶ አለማየሁ። የራሳቸውን ቀንስ አድርገው ይንገሩን እንጂ ሌላም ጊዜ ይታወቃሉ። አድማጮች በሬዲዮ ጣቢያችን የተጎዳ ሰው ኢትዮጵያ እንዲህ ያለደረሰበት በተባለ ጊዜ የዛን ሰው አድራሻ ጠይቀው ለዛ ሰው የሚረዳ ነገር በገላቸው አድርገው ይሄን አደረግኩ እንዲ ተደረገ የማይሉ ወጣት ነው። ለስነ ስርዓቱ ነው። አንቱም ብለው በጣም አመሰግናለሁ። ዶክተር ጌብ ትክክል ብለዋል። እስኪ ገፋ አድርገን እንነጋገር ይሄ ጉዳይ አሁን ያለንበት የኮቪድ አስራ ዘጠኝ ወይም የኮሮና ቫይረስ ወረርሽኝ ዓለምን ነው ያንቀጠቀጠው። ታላላቅ የሚባሉ መንግስታት ከዚህ ቀደም አይተም በማናውቀው ደረጃ አቅማቸው ያነሰበት የሰው ልጅ ሁሉን ሁሉ ነገር የሚያደርግ የሚመስለውን ውሱን አቅም እንዳለው ያሳየ በእርግጥ የሚመክሯቸው የበሽታውን መዛመት ለመቀነስ የሚደረጉ ጥበቦች አሉ እሱን በሀገራችንም በኢትዮጵያም ያሉ በዚህ ሰዓት የሚከታተሉ አድማጮቻችን በተግባር በማድረግ ለውጥ እንደሚመጣ እንዲያምኑ እንፈልጋለን ነገር ግን ስለ ህይወት ምን ግንዛቤ ሰጥታችሁ ያያችኋቸውን ነገሮች መልሰን መመልከታችን አይቀርም በስራ የምታደርጓቸውንም ሆነ ወደፊት ማህበረሰቡ ጠንክሮ እንዲወጣ ንግዳቸውን ገንዘባቸውን፣ ንብረታቸውን ያጡ እንዲጎለብቱ የሚደረጉ ነገሮችን እንነጋገራለን። ምንታዘባቸው ምን ታዘባቸው ስለ ህይወት ዶክተር አድማጮች ከሶስቱ እንግዶቻችን ከዶክተር ጌብ ሀምዳ ከአቶ ጥብቡ አሰፋ እና ከአቶ አለማየሁ መኳንን ጋር የጀመርነው ውይይት ዘለግ ያለ ነው። ተከታዩ በመጪው ሳምንት ይቀርባል። ለአሁኑ ግን እንግዶቼን ለጊዜያቸው አመሰግናለሁ እግዜር

Machem machem, machem bi kona arsa shi etun etwaash. Machem machem, machem machem, machem bi kona arsa shi etun. ድምፅ ወደምንሰማበት ዝግጅት እናልፋለን። ቀደም ብዬ በመግቢያው የጠቆም ያደረግኩት ሁለት ጸሐፍት ያደረሱን ምልክት ነው። ተከታዩ አንደኛዋ በተለያየ ጊዜ መላልሳ ጽሑፎቿን የምታደርሰን ሰብለ ደምሴ ናት። በገዛ ድምጿ ነው የምታቀርብልን። ተኝተን ስንነሳ ሌላ ዓለም ውስጥ የነቃን ስት መስለን ያደነጋገረን ክስተት ተፈጥሮ የውስጤን ቅደም ተከተል አልተወዘውም ማለት የሚችል ያለ አይመስለኝም። እርግጥ ደረጃው፣ መጠኑ፣ ጥልቀቱ፣ ስፋቱ ይለያይ ይሆናል። እጅና ፊት ሳይጣሉ በራፊ ጨርቅ ተከልለው፣ ሳቆቻችን ሳይባክኑ፣ ያለ ሀሳብ ሮጦ ማቀፍ ሳይርቀን፣ ገላ መታጠብ ሳያሻ፣ ያገኙትን አንስቶ መግመጥ ብርቅ ሳይሆንብን እንደፈለግን የወጣንበት የገባንበት የእምነት ቤታችን ሽታው እንኳን ናፍቆት ሳይሆንብን ሀዘን ክብሩን አቶ ሌጣ ሆኖ ማዘንን ሳናይ ደስታ ከሰው ጋር ካልሆኑ አቅም እንደሚዝለው ሳይገባን በፊት እንዲህና እንዲያ ሳይሆን በፊት አስብ እንደነበረው እኖር እንደነበረው እቀጥላለሁ የሚል ያለ አይመስለኝም። ለውጣችን እንደ ቀለም ለውጥ ጉል ሆኖ ለእኛም ሆነ በዙሪያችን ላሉ ባይታይም ዳሩ ለደፈረና ውስጡን ለመረመረ ግን ማን ያውቃል ምን እንደሚያይ። እኔ መለወጤን እርግጠኛ ብሆንም የተለወጠውን ውስጣዊ ማንነቴን ለማየቱ ድፍረት አለኝ ወይ ነው የሰሞኑ ጥያቄ። ነገ ነገሮች ወደየቦታቸው ይመለሳሉ ብለን ተስፋ ማድረግ ግድ ነውና ሁሉም ወደ ቦታው ከተመለሰ በኋላስ እነዚህ አሁን ያልተገነዘብኳቸው የውስጥ ለውጦች ይቆዩልኝ ይሆን ወይ ነው ፍርሃቴ ይህ ምናልባት ነገ መልስ ያገኝ ይሆናልና እንቶ ዛሬ ገባኝ፣ ግን ኑሯችን የዛፍ ላይ እንቅልፍ መሆኑ ብቻ ነው። ድንገት ሁሉም ነገር ከላይ እስከታል ከአዋቂ እስከ ህፃን ከተማረ እስካልተማረ ከባለ ጸጎቹ ሀገራት እስከ ድህነት ወለል በታች ያሉ ሀገራት ያለማዳላት ያናወጣል በሳሙናና በውሃ ታጥቦ የሚጠፋ ቫይረስ ሲያባትተን በአንድ ላይ ሳይ ከመሞት በላይ ከምር ሳይኖሩም ድንገት ማለፍ የሚባለው ነገር የበለጠ አስፈሪ መስሎ እየታየኝ ነው። ሰው ከሚሰራው የሥራ አይነት፣ ከኑሮ ደረጃው፣ ከሚኖርበት ሀገር፣ ከዘሩ፣ ከእውቀቱ፣ ከውበቱ፣ ከአቅሙ ወዘተ በላይ የኖረ መሆኑን መለኪያ ሚዛን አያሻውም። ስለዚህ የእኔ ሚዛን ምንድን ነው? አሻራይስ ማንና ምን ላይ አርፈዋል ብሎ መጠየቅ ያምረኛል ለራሴ ታማኝ እውነተኛ፣ ግልጽ፣ ቀጥተኛ ነኝን ብዬ ራሴን ልሞግተ ይነሽጠኛል። ለመኖር ያክል የነፍስ ጥሬ ባልሆነ መስክ ላይ ጋጣ ተሰማርቼ ራሴን በመክሰስ እየደለልኩ ራት ሳልበላ እንቅልፍ እንዲወስደኝ እየታገልኩ ነውን እየሆዴን ልመረምረው ይቃጣኛል። በኑሮ ውክፊያ የማመልጠው እውነት እንዳለኝስ መሽቶ ሲነጋስ ለማን ታመንኩ ብዬ ራሴን ልሞግተ ይዳዳኛል። የምጠላውን ለመሸሽ ያለኝን አቅም ያክል የምወደውን ለመድረስ ኃይል አለኝ ወይ ብዬ ልጠይቅ ያምረኛል። ለጊዜው እንኳን መልሱን ጥያቄዎቹንም አልጠየቅኩምና አሁንም እንለፈው። አንድ ነገር ግን ገብቶኛል፣ ወይም ሊገባኝ እየዳዳ ይመስለኛል። የዚህን ዓለም አንካሳነት እንዳናይ ፈጣሪ በሙሉነት በየውስጣችን ያስቀመጣቸው በጎ ሰዎቻችን፣ መልካሞቻችን ዋጋቸው የት የለሌ ነው። አይመዘንም፣ አይለካም። በሰከንድ ውስጥ ያለውን ዘላለማዊነት ተገንዝበን እነዚህን መልካሞቻችንን ለዘላ ዓለማቸው የሚበቃ ፍቅር ልንለግሳቸው በዛው በሰከንድ ውስጥ ያለውን ቅጽበታዊነት ተረድተን ደግሞ ልንሰስታቸው ይገባ ይመስለኛል። ተከናውኖ መኖር በፍቅር መኖር ብቻ ነውና። ሰብ ለደምሴን ለተሳትፎ አመሰግናለሁ። በአድማጮች ሁለተኛውም በዚሁ መንፈስ ሌላ ጸሐፊ አድማጫችን እመቤት መንግስቴ ናት። አራት የግጥምና የሐሳብ ወለድ መጽሐፎችን ደርሳለች። እመቤት ኢሜይል ያደረሰችንን ጽሑፍ ቆንጅታዬን ታቀርብልናለች። የጽዳት ቀን በኮሮና ምክንያት እቤት መቀመጤ በጣም ብዙ ነገር አስተምሮኛል ዋናው ቁም ነገር ራሴን መበርበር መቻሌ ሲሆን ሌሎችም በርከት ያሉ ነገሮችን ለመበርበር አስችሎኛል በእርግጠኝነት አሜሪካ ሀገር እቤት ውስጥ ለረጅም ጊዜ የተቀመጥኩት አሁን ገና ነው ሌላ ጊዜ ስራ እንኳ ባይኖረኝ አርፎ የሚቀመጥ ተፈጥሮ ስለሌለኝ ስገባ ስወጣ ቀኑ ይመሽልኛል አሁን ግን ያ የለም ያለው ለቤት ተቀምጦ ረደህና ቀናምጣ እያሉ መጠበቅ ነው። ከሁለት ሶስት ቀን የቤት ውስጥ ቆይታ በኋላ አላስችል ስላለኝ ቤት ማጽዳቱን ተያያዝኩት። ከአንድ መደርደሪያ ወደሚቀጥለው መደርደሪያ፣ ከዚያ ደግሞ ወደሚቀጥለው ክፍል እያልኩኝ አዘግም ጀመር። የማጽዳት ዘመቻ ያስተማረኝ የሰው ልጅ በቃኝ ለማለት የሚቸገር ፍጡር መሆኑን ነው። ከልክ ያለፈ የሚጠቅምም የማይጠቅምም ነገር ሰብስቤ ይዣለሁና የልብሶቼን የጫማዎቼን፣ ያለ ምክንያት ሆነ በምክንያት የሰበሰብኳቸው ወረቀቶች፣ የተነበቡ መጽሔቶች፣ እንዲሁም ሌሎች ያጠራቀምኳቸውን ነገሮች እያየው ወይ ጉድ እያልኩ ተገረሙ። ከመገረምም አልፎ ይከነክነኝ ጀመረ። ከሰላሳ ዓመታት በፊት አንድ የወደደኝ ልጅ የሰጠኝ ፖስት ካርድ አንድ መደርደሪያ ውስጥ ተገኝቶ ቁጭ ጊዜያቸውን የጨረሱ የሥራ ሰነዶች ለትምህርት ቤት የጻፍኳቸው ወረቀቶች አንብቤያቸው ያስደነቁኝ ሳላንባቸው የደበሩኝ መጽሐፍት ቤቴ ሞልተውታል ስለዚህ ራሴን መጠየቅ ጀመሩ ከዚህ ሁሉ የትኛውን ለሌላ መስጠት እችላለሁ የትኛውንስ ሳይከፋኝ መጣል ይችላለሁ የትኛው ያከማቸውት ነገር ላይ የማይለወጥ የደስታ ስሜት አለኝ የተኛውንስ እንደው በገብጋባነት የኔ በሚል ስሜት እንቀርድ ይዣለሁ የትኛውንስ ነገር ለሌላ ብሰጠው ለእኔ የፈጠረልኝም ደስታ ሊፈጥርለት ይችል ይሆን? የጥያቄ ማአት እደረድር ጀመር። በሕግ እንዳስቀምጣቸው ከምትጠየቅባቸው ነገሮች በስተቀር ከሁለት ዓመታት በፊት ያልተጠቀምኩባቸውን ነገሮች ከራሴ ለማላቀቅ ቆርጬ ስራዬን ጀምርኩ። እንዳሰብኩት ቀላል አልሆነ። ብዙ ወረቀቶች ቀደድኩ። ብዙ ልብስና ጫማ አራግፍ። ችግሩ ግን የውስጤ ጥያቄ እዚያ ላይ አላቆም ማለቱ ነው። በየቀኑ አዳዲስ ነገሮችን ባራግፍም የትኛውን አላስፈላጊ ነገር ለመተው ፈቃደኛ ነሽ የሚለው የውስጤ ጥያቄ ግን አላቆም አለ። አላስፈላጊ ጓደኞች፣ አላስፈላጊ ንግግር፣ አላስፈላጊ መገብየት፣ አላስፈላጊ ፍቅር፣ አላስፈላጊ አመጋገብ። አንዱ ጥያቄ ሌላ ጥያቄ እየፈጠረ ያወከኝ ጀመር። በአንድ ወቅት እጅግ በጣም ያስደሰቱኝ ነገር ግን አሁን ለኔ ምንም ትርጉም የማይሰጡኝ ከዚያም በላይ በፈቃደኝነት ብለቃቸው ለሌላ ደስታ መፍጠር የሚችሉ ብዙ ነገሮች እንዳሉኝ ተረዳሁ። ለምሳሌ አስራ ሶስት የሚሆኑ በጣም በውድ የገዛኋቸው ግን አንድም ቀን ያላደረኳቸው ጫማዎች አሉ። ሁለት ሶስት ጊዜ ለበጎ አድራጎት ድርጅት ልሰጣቸው አስቤ በር ላይ ካስቀመጥኳቸው በኋላ መልሼ ወደ ቤት አስገብቻቸዋለሁ። አሁን ታኮ ጫማ ስለማላደርግ ለእኔ ትርጉም የላቸውም። አንድ ሌላ ሰው ግን ውበት ሊያክሉለት ይችላሉ። ስለዚህ እነዚህን ጫማዎች ለሌላ ሰው በደስታ በሰጣቸው ይህን የሚፈታተንኝን ጥያቄ መመለስ እችላለሁ ብዬ አስቤ ያለማመንታት ለአንድ በጎ አድራጎት ድርጅት ለገስኳቸው። ለጥቂት ቀናት ቀለል ቢለኝም ጥያቄው መልስ ያገኝ አይመስልም። ተመልሶ መጥቶ ባለመቆጨት እና በውስጣዊ ደስታ ልቀቂው ከመኖሩ አለመኖሩ የበለጠ የሚያረካ ብዙ ነገር አለሽ የሚለው የውስጥ ስሜት ይጨቀጭቀኝ ጀመር። በእርግጥም በፈቃደኝነት የተውኳቸውና አለመኖራቸው እጅግ የሚያስደስተኝ ነገሮች አሉ። ከዚህ በኋላ ሰው ማማት ከሚወድ ሰው ጋር ጓደኝነት አልፈልግም ያልኩበትን ቀን አስታውሱ። በፈቃደኝነት ሳይከፋኝ የተውቁት ጓደኝነት አለመኖሩ በየቀኑ ያስደስተኛል። ከዚህ በኋላ የሚያስለቅስ ፊልም ማየት አልፈልግም ያልኩበትንም ቀን አስታውስኩ። እምባይን ለሌላ አስፈላጊ ነገር አውለዋለሁ። ከዚህ በኋላ በምንም ተአምር የአበዳሪ ሎሌ አልሆንም ብዬ የቀደድኳቸው ክሬዲት ካርዶችም አለመኖራቸው በተለይ እንዲህ ባለው ሰዓት በጣም አስደስቶኛል። ዛሬስ። በፈቃደኝነት ልተወው ወይም ልለየው የሚገባኝ ነገር ምን ይሆን? በእርግጠኝነት ብዙዎቻችን ይህን የመሰለ ጥያቄ ወዝውዞናል። መልሱን ውስጣችን ጠንቅቆ ቢያውቀውም እኔ ሶስት አራት ጊዜ በር ላይ እያደረስኩ እንደመለስኳቸው ጫማዎች መላቀቅ አቅቶን ለእኛም ደስታን ሳይፈጥሩልን ሌላም እንዳይገለገልባቸው እፍን አድርገን ይዘን ምን ባደርግ ይሻላል እንላለን። በደስታ በሰላምና በፍቅር ለተወው የሚገባኝ ነገር ወለል ብሎ ታይ ጊዜም ሳላጠፋ ያንን ለመሰናበት መዘጋጀት ጀመርኩ። በእርግጥ አንድ ወቅት ላይ ከፍተኛ ደስታ የፈጠረልኝ ነገር ቢሆንም አሁን ያ እርካታ የለም። ከዚያ በላይ ደግሞ እኔ ራሴን ከዚያ ባላግግ ለአንድ ሌላ ሰው ትልቅ ደስታ እንደምፈጥር ተሰማኝ። የጽዳት ዘመን ነውና ራሳችንን ካላስፈላጊ ነገሮች ማላገግ ያስፈልጋል። ክፋት ምቀኝነት፣ ቅናት፣ ቅያሜ፣ ስግብግብነትና የመሳሰሉች ብቻ ሳይሆኑ አንዳንድ መልካም የሆኑ መልካም የሚመስሉ ነገር ግን ለእኛ ምንም አይነት ጥቅም የማይሰጡ ብንለቃቸው ግን ሌሎችን የተሻለ ሊያገለግሉ የሚችሉ ነገሮችን ምን ሊሆኑ እንደሚችሉ ራሳችንን እንመርምር። ከአቅማችን በላይ ትልቅ ቤት ተሸክመን እዳውና ማጽዳቱ አስቸግሮን ይሆናል። አልባሌ ጓደኝነትና እድገት የሌለው ፍቅርም ሊሆን ይችላል። ምን እንደሆነ ለእኛ ለራሳችን መለየት ያቃተን የኖረ ቂምም ሊሆን ይችላል። ሁላችንም የየራሳችን አላስፈላጊ ነገር መርምረን ከራሳችን በፍቅር እናላቃቸው። ከመኖሩ አለመኖሩ እፎ ሊያስብለን ይችላልና። እመቤት መንግስቴ፣ ዝም በከምል ብዬ ነው። ቆይ ትን አመሰግናለሁ። እንዲሁም አድማጮቻችንን አዩታዎቻችሁንና በዚህ የኮቪድ-19 ዳሰስ ያደረገው ህይወታችን የገጠማችሁንና ያደረጋችሁትን የታዘባችሁትን ጨምራችሁ ያደረሳችሁንን ቤት መንግስቴንና ሰብለ ደምሴን አመሰግናለሁ። አድማጮች ሌሎቻችሁም ጻፉ፣ ተሳተፉ። አስተያየቶቻችሁንና ምልከታዎቻችሁን እናስተናግዳለን። በኮሮና ቫይረስ ወረርሽኝ ሳቢያ ዓለምን ከገጠማት ምስቅልቅል አሻግረን እንድናይ ጭምር በሚያበረታታውና የህይወት ዋጋዎቻችንን እንጠይቅ ዘንድ ከራሳችን ጋር ቆይታ እናደርግም ጭምር መልሰን መላልሰን ውስጣችንን እንድንፈትሽ ብሎም የህይወት መንገዳችንን እንድንመረምር የሚያበረታታ ነው። ብስለት ላላቸው ፕሮግራሞች ምስጋናዬ ይድረስ ያሉት ዶክተር አብርሃም ንጉሴ የተባለው አድማጫችን ናቸው ከአዲስ አበባ ባደረሱ መልእክታቸው ዶክተር አብርሃምን አመሰግናለሁ። i sorry.